የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ሚያዝያ 4 2015 ዓ.ም ዝግጅታችን ጀመረ። በተቃውሞ የሰነበቱት የአማራ ክልል ከተሞች አንጻራዊ ወደሆነ መረጋጋት እየተመለሱ ነው። እኔ የባህር ዳር ከተማ ነዋሪ ነኝ። ትናንትና ባለው ድባብ ዛሬ ለውጥ አለው። ባጃጅና ታክሲዎችም እየጀመሩ ነው። ከትናንትና የዛሬ መንገዶች ተከፋፍተዋል። ያው ህብረተሰቡ ግን ልቡ እንደሸከረ ነው። እነዛ በሞቱ ሰዎች ግን ሰው በቃ በጣም ስሜታዊ ነው። በአማራ ክልል ስላለው ወቅታዊ ሁኔታ ካነጋገርናቸው ነዋሪዎች መካከል ጥቂቶቹን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ድርማ ናት። ዝግጅቶ ዜናዎቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በምዕራብ ሱዳን ለረጅም ጊዜ በቀውስ ስትታመስ በቆየችው ዳርፉር ክልል ባለፉት ሶስት ቀናት በነገዶች መካከል በተፈጠረ ደማፋሳሽ ግጭት በጥቂቱ 14 ሰዎች መገደላቸውን የአገር ውስጥ የመብት ተሟጋቾች ተናገሩ። ባለፈው እሁድ በምዕራብ ዳርፉር ክፍለ ግዛት በምትገኘው የፉር ባራንጋ ከተማ ጠመንጃ ይዞ በሞተር ብስክሌት ሲጋልብ የነበረ አንድ አረብ ታጣቂ ተኩስ በመክፈት አንድ ነጋዴ መግደሉን የመብት ተሟጋቾቹ ገልጸዋል። ይኸው ግድያ በቀሰቀሰው ግጭት ሳቢያ በአረብና በአፍሪካውያን ነገዶች መካከል በተፈጸሙ መጠቃቃቶች፣ ዝርፊያ መፈጸሙን በዳርፉር መጠለያ ካምፕ ስደተኞችን የሚረዳው አንድ የአገር ውስጥ ድርጅት ቃል አቀባይ አስታውቀዋል። ግጭቱ እስከ ትላንት ማክሰኞ ድረስ መቀጠሉንና የሟቾችም ቁጥር ሊጨምር እንደሚችል የአሶሲየትድ ፕሬስ ዘገባ አመልክተዋል። ባለፈው ማክሰኞ የምዕራብ ዳርፉር መንግስት ባወጣው ለሁለት ሳምንት የሚዘልቅ የአስቸኳይ ጊዜ አዋጅ የምሽት እንቅስቃሴን የሚገድብ የሰዓት እላፊ መጣሉ ተዘግበዋል። ባለፈው ወር መጋቢት መጨረሻ በዲሞክራቲክ ሪፐብሊክ ኮንጎ በተፈጠረው ግጭት 2100 ትምህርት ቤቶች በመዘጋታቸው 750 ሺህ የሚደርሱ ወጣቶች ትምህርት መስተጓጎሉን የተባበሩት መንግስታት የሕፃናት አድን ድርጅት ዩኒሴፍ አስታውቀዋል። ድርጅቱ የትምህርት መስተጓጎሉ ዘላቂ ችግር ሊያስከትል እንደሚችል ያለውን ስጋት አመልክተዋል። በባህረ ሰላጤው ባላንጣ አገሮች በሳውዲ አረቢያና በኢራን መካከል ያለውን የዲፕሎማሲ ግንኙነት ለማደስና ከሰባት ዓመት በፊት ወደ ነበረበት ለመመለስ የኢራን ልዑካን ቡድን አባላት ዛሬ ረቡ ወደ ሳውዲ አረቢያ መግባታቸውን ቴሄራን አስታወቀች። ይህ የተገለጸው የሳውዲ አረቢያ የልዑካን ቡድን በኢራን ዋና ከተማ ቴህራን ተመሳሳይ ጉብኝት ማድረጉ ከተነገረ ከጥቂት ቀናት በኋላ መሆኑን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። ጉብኝቱ የተደረገው የሁለቱ አገሮች የውጭ ጉዳይ ሚኒስትሮች ሁከት በሰፈነበት ክልል መረጋጋትን ለማምጣት ቻይና ውስጥ በተካሄደው ስብሰባ ቃል ከገቡ በኋላ ነው። የኢራን ልዑካን በሪያድ የሚገኘውን ኤምባሲና በጅዳ ያለውን ቆንስላ ጨምሮ በጅዳ የኢራን ቋሚ ተጠሪ የሚያደርጓቸውን የእስላማዊ ትብብር ስራዎችን ለማስቀጠል አስፈላጊውን እርምጃ ሁሉ ይወስዳሉ፣ ሲሉ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ናሳር ካናኒ ባወጡት መግለጫ አስታውቀዋል። የዲፕሎማሲ እንቅስቃሴው እየተሟሟቀ የመጣው በመካከለኛው ምስራቅ አካባቢ የሚካሄዱ ግጭቶችን ከአንዱና ከሌላው ወገን እየሆኑ ይደግፋሉ የሚባሉት ኢራንና ሳዑዲ አረቢያ በመካከላቸው ያለውን ግንኙነት ለማደስ ባለፈው ወር መስማማታቸውን አደራዳሪዋ ቻይና ካስታወቀች በኋላ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የጣሊያን ቀኝ አክራሪ መንግስት በአገሪቱ ምዕራባዊ የባህር ዳርቻ በኩል እየጨመረ የመጣውን የፍልሰተኞች ቁጥር ለመቆጣጠር ትናንት ማክሰኞ የአስቸኳይ ጊዜ አዋጅ ማወጁን የጣሊያን ቴሌቪዥን ዘግበዋል። በላምፔዱስ የሚገኘው የስደተኞች መጠለያ ማዕከል ቀደም ሲል ወደ ጣሊያን በስደት ለሚመጡ የጥገኝነት ጠያቂዎች የመጀመሪያ መዳረሻ ሆኖ ቢቆይም ያለማቋረጥ ቁጥራቸው እየበዛ በመጡ ስደተኞች በመጥለቅለቁ ስደተኞችን ለማስተናገድ እየተቸገረ መምጣቱ ተነግረዋል። ባለሥልጣናቱ ትናንት ማክሰኞ ብቻ በመጠለያው ጣቢያ ከነበሩ 1,000 ፍልሰተኞች መካከል የአየር ሁኔታው እንደተሻሻለ 400 የሚሆኑት ምሽቱን ለቀው ይሄዳሉ ብሎ ተስፋ ማድረጋቸው ተመልክተዋል። ትናንሽ ሕፃናትና ሌሎች ታዳጊዎችን ያስከተሉ በርካታ ሴቶች አሉ ሲሉ የመጠለያ ማዕከሉ ዳይሬክተር ሎሪና ቶርቶሪች ስካይቲጂ 24 ለተባለው የጣሊያን ቴሌቪዥን መናገራቸው ተዘግበዋል። የጣሊያን ጠቅላይ ሚኒስትር ሜሎኒ ከሳቸው ቀድመው እንደነበሩ መንግስታት ሁሉ ፍልሰተኞችን ለመቀበል ፍላጎት ያላሳዩ የአውሮፓ አገሮችን ለማግባባት ያደረጉት ሙከራ በአብዛኛው ያልተሳካ መሆኑ ተገልጸዋል። የአሁኑ የአውሮፓውያን ዓመት ከጀመረበት ጊዜ አንስቶ ያለምንም ድጋፍ ከጣሊያን ድንበር የደረሱ 31 ሺህ ፍልሰተኞች በጣሊያን ወታደራዊ ጀልባ ወይም የበጎ አድራጎት መርከቦች መጓጓዛቸውን ከጣሊያን የአገር ውስጥ ጉዳይ ሚኒስቴር የወጡ መረጃዎች አመልክተዋል። እስካሁን ትልቅ ቁጥር ያላቸው ፍልሰተኞች ወደ ጣሊያን የሚመጡት ካይቬሪኮስት፣ ጊኒ፣ ፓኪስታን፣ ግብጽ፣ ቱኒዚያ ና ባንግላዴሽ መሆናቸውን የአገር ውስጥ ጉዳይ ሚኒስቴር ያወጣው መረጃ አመልክተዋል። ሰሜን አየርላንድን በመጎብኘት ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ቤልፋስት ውስጥ ከእንግሊዙ ጠቅላይ ሚኒስትር ሪሽ ሱናክ ጋር ዛሬ ረቡ ተገናኝተው ተወያይተዋል። ባይደን የዘር ሀረጋቸው አገር በሆነችው ሰሜን አይርላንድ እንደ አውሮፓ አቆጣጠር በ1988 የተደረሰበትና የስቅለት በዓል ስምምነት ተብሎ የሚጠራውን የሰላም ስምምነት 25ኛ ዓመት በዓል አስመልክቶ መሆኑን ተነግሯል። ፕሬዚደንት ባይደን ከሰሜን አየርላንድ ጠቅላይ ሚኒስትር ሊዮ ቫራድካር ጋር ስለሰላም ስምምነቱና ሰሜን አየርላንድ ኢኮኖሚ እድሎች ተጠቃሚ በምትሆንበት ሁኔታ ላይ ተወያይተዋል። የዩክሬን ባለስልጣናት የዩክሬን ወታደሮች የሚለብሱትን ዩኒፎርምና አርማ የለበሰን አንድ ወታደር አንገት ሲቀላ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያ መለቀቁን ተከትሎ ሩሲያን አውግዘዋል። የዜና ማሰራጫዎች የቪዲዮ ምስል ትክክለኝነት ለማረጋገጥ አለመቻላቸው ተዘግበዋል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በዓለም ላይ ማንም ችላ ሊለው የማይችል አንድ ነገር አለ እነዚህ አውሬዎች እንዴት በቀላሉ እንደሚገድሉ ሲሉ ዛሬ ረቡዕ ባወጡት የቪዲዮ መልዕክት ተናግረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ቪዲዮው አሰቃቂ መሆኑን ገልጸው ትክክለኝነቱ መጣራት ይኖርበታል ብለዋል። በተያያዘ ሌላ ዜና ሩሲያ እጅግ ዘመናዊና የተሳካ ያለችውን የአህጉር አቋራጭ ባለስቲክ ሚሳይል ሙከራ ማድረጓን የአገሪቱ መከላከያ ሚኒስቴር አስታውቋል። የዩናይትድ ስቴትስ የስለላ ድርጅት ሲአይኤ ዳይሬክተር ዊሊያም በርነስ በዩክሬን ወረራ ከዓለም እየተነጠለች የመጣችው ሩሲያ የቻይና የኢኮኖሚ ቅኝ ተገዥ የመሆን አደጋ እየተደቀነባት ነው ሲሉ ተናግረዋል። ዳይሬክተሩ ይህን የተናገሩት ራይስ ዩኒቨርሲቲ ውስጥ ባሰሙት ንግግር መሆኑን ሮይተርስ ዘግቧል። የዓለም ባንክ ፕሬዝደንት ዴቪድ ማልፓስ ደግሞ የምዕራብ አውሮፓ መንግስታት ከጦርነቱ በኋላ ዩክሬንን መልሶ ለመገንባት እንዲቻል የገንዘብ ድጋፍ መስጠት አለባቸው ብለዋል። የብራዚል ፕሬዝደንት በሀገራቸውና በቻይና መካከል ያለውን የንግድ ግንኙነትና ትስስር ለማስፋት ወደ ቻይና እያመሩ መሆኑ ተነገረ። የብራዚሉ ፕሬዝደንት ሉዊዝ ኢናቺዮ ሉላዳ ሲልቫ በጉብኝታቸው ከቻይና አቻቸው ሺ ጂፒንግ ጋር ይነጋገራሉ ተብሏል። ቻይና የብራዚል የውጭ ምርቶች ከፍተኛ ተቀባይ ስትሆን፣ በሁለቱም ሀገሮች መካከል በርካታ የንግድ ስምምነቶች ይፈረማሉ ተብሎ እንደሚጠበቅ ተዘግበዋል። በመጨረሻም የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስተን ዩናይትድ ስቴትስ ዩክሬንን ጦርነት አስመልክቶ አፈትልኮ የወጣውን የሚስጢር ሰነድ በሚመለከት ተጠያቂ የሆነ ሰው እስኪገኝ ድረስ ፍለጋው የሚቀጥል መሆኑን ትናንት ማክሰኞ አስታወቁ። አፈትልኮ የወጣው ሰነድ የዩናይትድ ስቴትስን አጋሮችና ባላንጣዎች ወታደራዊ አቅም የተገለጸበትን ዝርዝር መረጃ የያዘ ሚስጢራዊ ሰነድ መሆኑን ተመልክተዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጃ ደስታን ለዜናዎቹ እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ሚያዝያ 4 2015 ዓም ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ጾሙ፣ አንደኛ ብዙ አቅመ ደካማዎችን ማስታወስ ነው። ራስህን ጾመህ ባዶ ሆነ ሌላውን የሌለውን ማስታወስ ነው። በኢትዮጵያ በጾም ላይ የሚገኙት የክርስትናና የእስልምና እምነት ተከታዮች በአንድነት የታደሙበትን የአፍጥር ስነ ስርዓት የሚቃኘውን መሰናዷችን ላይ ተቀነጨበው ነው የሰማችሁት። በሁለተኛው አጋማሽ ዝግጅታችን ይቀርባል። ዝግጅቶቻችንን በድጋሚ ለማስታወስ በሬዲዮና በቴሌቪዥን በተጨማሪ፣ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ايها نلف የሰው ህይወት የጠፋባቸውና የአካል ጉዳት የደረሰባቸው ግጭቶችና የተቃውሞ እንቅስቃሴዎች ሲካሄድባቸው የሰነበቱት ልዩ ልዩ የአማራ ክልል ከተሞች ወደ አንጻራዊ መረጋጋት በመመለስ ላይ እንደሆኑ ነዋሪዎች ለአሜሪካ ድምጽ ተናግረዋል። ዋነኛ ከሚባሉት ከተሞች በአንዳንዶቹም ተዘግተው የነበሩ የመንግስት መስሪያ ቤቶች፣ የግል አገልግሎት ሰጪ ተቋማትና የንግድ ድርጅቶች ቀስ በቀስ ወደ ስራ በመመለስ ላይ እንደሆኑ ነዋሪዎቹ አመልክተዋል። ለአማራ ሚዲያ ኢትዮጵያ ኮርፖሬሽን ማብራሪያ የሰጡት የክልሉ የብልጽግና ጽህፈት ቤት ኃላፊ አቶ ግርማ የሺጥላ መንግስት የልዩ ኃይል አባላትን ወደ ጸጥታ ተቋማት መልሶ ለማደራጀት ያሳለፈው ውሳኔ ተቃውሞ የገጠመው አስቀድሞ ህዝብ እንዲወያይበት ባለመደረጉ እንደሆነ አስረድተዋል። በቀጣይ ከህዝብ ጋር ለመወያየት እቅድ መያዙንም አመልክተዋል። አስቴር ምስጋናው ዝርዝሩን ታቀርበዋለች። በተለይ ዛሬ ከሰዓት በኋላ አብዛኛዎቹ አካባቢዎች በከፊል ወደ ሰላማዊ እንቅስቃሴ መመለስ መጀመራቸውን ነው ከባህር ዳር፣ መራዊ፣ ደብረ ማርቆስ፣ ጎንደር፣ ደሴና ኮምቦልቻ በስልክ ያነጋገርናቸው ነዋሪዎች የገለጹት። የባለሶስት እግር ባጃጅ በማሽከርከር የሚተዳደሩት የባህር ዳር ከተማ ነዋሪ መስፍን ስጦታው ካለፈው ሰኞ ጀምሮ የአገልግሎት ሰጪ ተቋማት ጭምር የተዘጉባቸው የተለያዩ የተቃውሞ እንቅስቃሴዎች ሲካሄዱ መቆየታቸውን አስታውሰው ዛሬ ከሰዓት በኋላ ግን አንጻራዊ ሰላም እንዳስተዋሉ ተና እኔ የባህር ዳር ከተማ ነዋሪ ነኝ። ትናንትና ባለው ድባብ ዛሬ ለውጥ አለው። ባጃጅና ታክሲዎችም እየጀመሩ ነው። የንግድ ተቋማት አልፎ አልፎ እየተከፈቱ ነው። ምግብ ቤቶች ምናምን እየተከፈቱ ነው። ሱቆችም አልፎ አልፎ እየተከፈቱ ነው እና ሁኔታው ጥሩ እየሄደ ነው። የልዩ ኃይል አባላትን ወደ ሌሎች የጸጥታ መዋቅሮች እንዲገቡ ማድረግ በሚል በመንግስት የተደረሰበትን ውሳኔና የትግበራ እርምጃ መነሻ ያደረጉት የአማራ ክልል የተቃውሞ እንቅስቃሴዎች የሰው ሕይወት ጭምር የጠፋባቸው ናቸው። ባለፈው ሰኞ በነበረው የተቃውሞ ሰልፍ ላይ ሶስት ሰዎች እንደሞቱ የገለጹልን በምዕራብ ጎጃም ዞን የመራዊ ከተማ ነዋሪ አቶ ባዬ ምህረቱ ናቸው። የዛሬ መንገዶች ተከፋፍተዋል። ያው ሕብረተሰቡ ግን ልቡ እንደሻከረ ነው። እነዛ በሞቱ ሰዎች ግን ሰው በቃ በጣም ስሜታዊ ነው ያለ። ምክንያቱም ንጹሃን ዜጎች ነው የሞቱት። የሃይማኖት አባቶችና የሀገር ሽማግሌዎች በቀብር ስነ ስርዓቱ ላይ ባቀረቡት የሰላም ጥሪ ዛሬ ከተማዋ ወደ መደበኛ እንቅስቃሴ እየተመለሰች ነው በማለትም አብራርተዋል። ትናንትና ቤተ ክርስቲያን ላይ ገዛ በሟቹ ቀብር እንትን ላይ ተገንጠን የሃይማኖት አባቶችና ሽማግሌዎች እባካችሁ በቃ እነዚህ ደሃ ስንት ደሃ አለ እንቁላል እንኳ ገዝቶ ይግደፍበት እባካችሁ፣ መንገድ ክፈቱ ምናም ብለ ህብረተሰቡን አሳምኑት ካሳምኑት በኋላ ህብረተሰቡ ትንትና ላይ የተወሰነ መከላከያዎች እየገቡ እየተከፈተ ነበረ። ድንጋዩ አሁን እንኳን ሙሉ በሙሉ ተከፍቶ አገልግሎት እየሰጠ ነው። መስለው በገፍተለ እኮ በቃ የአስፓልት ተጨናንቆ ነው ያለው አሁን በመኪና መንግስት የሁሉንም ክልሎች ልዩ ኃይሎች ወደ ሌሎች የጸጥታ መዋቅሮች ለማስገባት መወሰኑን ተከትሎ ተቃውሞና ግጭት ከታየባቸው የአማራ ክልል ከተሞች አንዷ የደቡብ ወሏ ኮምቦልቻ ናት። ስማቸው እንዳይገለጽ የጠየቁ የከተማዋ ነዋሪ ትናንትና ከትናንትና ወዲያ የነበረው ድባብ መቀየሩንና ዛሬ የገበያ ቀን በመሆኑ ሰዎች እየተገበያዩ መሆኑን አስረድተዋል። የመንግስት ሰራተኛም፣ ባንክም፣ ባጃጅም እንቅስቃሴ ያለ አንዳንድ ተሽከርካሪዎቹ ከትናንት ነው። በጣም በተሻለ ሁኔታ እየተንቀሳቀሰ ነው። ገበያ በመሆኑ ዛሬ ደግሞ ገበያው ለመ ሁኔታ እየሄደ ነው። ሰው እየተገበያ ያየ ነው። አዎ፣ እየተገበያየ ነው። ሮብ ነው ዛሬ ሮብ እና ቅዳሜ ያደረግ ኮምቦልቻ በተሻለ ሁኔታ ነው። አሁን ብዙ መኪና አለ። ከትናንት ነው ከሰሞኑ ከነበረ ውጣት የተሻለ ነው ዛሬ። ስማቸው እንዲገለጽ ያልፈለጉ የደብረ ማርቆስ ከተማ ነዋሪም ዛሬ ከተማዋ በተሻለ ሰላማዊ እንቅስቃሴ ላይ መሆኗን ተናግረዋል። ከአዲስ አበባ ባህር ዳር በሚወስደው ዋነኛ መንገድ ላይም አገር አቋራጭ ተሽከርካሪዎች መመልከታቸውን ጠቁመዋል። በዛሬ ሁለት በደብረ ማርቆስ አካባቢ አንጻራዊ ሰላም ሰፍኗል። እንቅስቃሴዎች ተጀምረዋል። ሱቆች ተከፍተዋል። ትራንስፖርት አገልግሎትም ጀምሯል። የከተማ ነው ወይስ ሀገር አቋራጭ? ሀገር አቋራጭ ይመጣል። ኖቦችም በመንቀሳቀስ ላይ ናቸው። ከወረዳ ወረዳ የሚያገናኙት እንቅስቃሴ ላይ ነው። አጠቃላይ በቅዳሜ የጀመረ እስከ ትላንት ምንም አይነት እንቅስቃሴ አልነበረም። ቢሮዎች ዝግ ናቸው፣ ሱቆች ዝግ ናቸው፣ ገበያ ዝግ ነው። አትሊስት በቤት ለቤት ነው እንጂ ምንም አይነት እንቅስቃሴ አልነበረም እና የህዝብ ተቃውሞ ደግሞ በአደባባይ ላይ የሚታይ ነበረ። ትላንት ሰዓት ጀምሮ ፖሊስ የመበተነ አድማ ተደረገ። ቀውሶች ነበሩ። ጉዳት እንኳ የተከሰተ አይመስለኝም። ዛሬ ግን አንጻ ያው ሰላም ከረፋዱ አምስት ሰዓት ጀምሮ ተሽከርካሪዎች ስራ መጀመራቸውንና የንግድ ተቋማት ተከፍተው መመልከታቸውን የገለጹልን ደግሞ ስማቸውን ከመጥቀስ የተቆጠቡ አንዲት የደሴ ከተማ ነዋሪ ናቸው። ዛሬ ሰላሙ እንቅስቃሴ አለ። ታክሲም ምንም ጀምሯል። ንግድ ቤቶችም ከፍተዋል። ጥሩ እንቅስቃሴ አለ። ሮቢትም ምንም ዛሬ ገበያ ገና ነው ያለው። ዛሬ ይሻላል ከሰዓት በኋላ ማለት ነው አይ ከጠዋት ወደ አምስት ሰዓት አካባቢ ጀምሮ አራት ተኩል ምናምን አካባቢ ጀምሮ ደህና ነው። ጠዋት ብዙም ታክሲ እንቅስቃሴ ምንም የለም፣ ትምህርት ቤትም የለም። ከሁለት ቀናቱ የዛሬው ይሻል ነው ይሻላል ነው። ሁለት ቀኑ ምንም ነገር የለም እንቅስቃሴ ታክሲም የለ ምንም ይሁን በቃ ጭር ያለ ነበረ። በቃ እንቅስቃሴ ድርጅቶች ምናምን ሁሉ ዝግ ነበሩ። የጎንደር ከተማ ነዋሪ የሆኑ አስተያየት ሰጪ ደግሞ በከተማው ያሉ ባለሶስት እግር ተሽከርካሪዎች አገልግሎት እየሰጡ ቢሆኑም ድባቡ ግን ደስ አይልም ብለዋል። ከተማው ላይ ምን በቃ ጸጥ ያለ ነገር ነው። ተኩስ ምናምን አለ። ቀን ቀንም ማታ ንግድ ያው አሁን ትናንትናና ዛሬ ትንሽ ትንሽ ተከፍቷል። የከተማው ትራንስፖርት አለ፣ ባጃጅ ምናምን እንደ ድሮው አይበዛም እንጂ አለ። ሌላው የጎንደር ከተማ ነዋሪ አስተያየት ሰጪ ግን እሁድ ዕለት ከተደረገው የተቃውሞ ሰልፍ ውጭ ሁሉም ሰው ወደ መደበኛ ስራው እየተመለሰ ነው ብለዋል። ምንም የተቃውሞ ከእሁድ ውጭ ምንም ሌላ እኔ ላይ ከተማው ላይ መንግስት የክልል ልዩ ኃይሎችን ወደ ፌዴራል የጸጥታ ተቋማት ለማደራጀት የደረሰበትን ውሳኔ በተቃውሞ ሰልፎች የተሳተፉ አንዳንድ ነዋሪዎች ውሳኔውን በተለይ የአማራ ክልል አለበት ያሉትን የሕልውናና የጸጥታ ስጋት ከግምት ያስገባ አለመሆኑን ጠቅሰዋል። ሌሎች አተገባበሮች ግልጽነት እንደሚጎለውም ተናግረዋል። ትናንት ከክልሉ ቴሌቪዥን ጋር ቃለምልልስ ያደረጉት የአማራ ክልል የብልጽግና ጽሕፈት ቤት ኃላፊ አቶ ግርማ የሽጥላ የግንዛቤ ስራ በአግባቡ አለመሰራቱን አምነዋል። የአማራ ክልል ልዩ ኃይልን ወደ ፌዴራል የጸጥታ ተቋማት የማደራጀት ውሳኔ ከፍተኛ ተቃውሞ የገጠመው ቀደም ብሎ ከህዝብ ጋር ውይይት ባለመደረጉ ነው በማለት ነው ያስረዱት። የክልሉ መንግስት ከህዝብ ጋር ውይይት እንደሚያደርግም አቶ ግርማ አክለው ገልጸዋል። በህዝቡ በኩል ያሉትን ስጋቶች በራሳቸው ትክክል ናቸው ባንድም፣ ስጋት መነሳቱ ግን ተገቢ ነው ብለን መውሰድ ይኖርብናል። ግን የሚነሱት ስጋቶችም የበለጠ በህዝብ ነስራ የምንነጋገርባቸው ቢሆንም ልዩ ኃይሉን ሪፎርም የምናደርግበት መንገድ ተጨማሪና ምናልባትም ብቃት ያለው ኃይል እንደምንገነባ በወጉ አላስገነዘብ ነው። ይሄ ኃይል በተለያዩ አደረጃጀቶች ውስጥ በተለያዩ አደረጃጀቶች ውስጥ ሲገባ ከነበረበት ይበልጥ ለክልሉም ለሀገራዊም የጸንጣትና እና የደህንነት ተቋማት ብቃት ያለው ኃይል ሆኖ እንዲያገለግል ስለሚሰራ ስጋቶች ከጊዜም አንፃር ከይዘትም አንፃር። እውነት ሊመስሉ የሚችሉበት የተለያየ መንገድ አለ። ግን ትክክል አይደለም የሚል ሀሳብ በተገቢ መንገድ ማስረዳት ይኖርብናል። የክልል ልዩ ኃይሎችን ወደ ፌዴራል የጸጥታ ተቋማት የማደራጀት ውሳኔ በሁሉም ክልሎች እንደሚተገበር ጠቅላይ ሚኒስትር አብይ አህመድ ባለፈው እሁድ ባወጡት መግለጫ ገልጸዋል። ውሳኔው ለኢትዮጵያ ህብረ ብሔራዊ አንድነትና ለሕዝብ ሰላም ሲባል ዋጋ ተከፍሎም ቢሆን ተግባራዊ ይደረጋል ነው ያሉት። አንዳንድ ተቃዋሚ ፓርቲዎች ግን የተሳሳተ ያሉትን መንግስት ውሳኔውን ተግባራዊ ለማድረግ እየሄደበት ያለውን መንገድ ተችተዋል። የአማራ ብሔራዊ ንቅናቄ አብን ደግሞ ውሳኔውን ከተቃወሙት መካከል አንዱ ነው። የአማራ ክልል ልዩ ኃይልን በድንገትና ያለበቂ የጸጥታ ዋስትና ማፍረስ ለጥቃት ተጋላጭ የሆኑ የአማራ ክልል አካባቢዎችን ተገማችና ቀጥተኛ ለሆነ ጥቃት ተጋላጭ የሚያደርግ ነው ብሏል። ፓርቲው ትናንት ባወጣው መግለጫ ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የረቡ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በማዕከላዊ ጎንደር ዞን ምስራቅ በለሳ ወረዳ ሁለት ሰራተኞቹ በስራ ላይ ያሉ በተፈጸመባቸው ጥቃት መጎዳታቸውን የኢትዮጵያ ቀይ መስቀል ማህበር አስታወቀ። የማህበሩ የኮሚኒኬሽን ኃላፊ አቶ መስፍን ደረጃ ለአሜሪካ ድምጽ እንደተናገሩት ጉዳት የደረሰባቸው ሰራተኞች በሕክምና ላይ ናቸው ብለዋል። በዚሁ የአማራ ክልል ሰሜን ወሎ ዞን ቆቦ አካባቢ ደግሞ መንግስት የልዩ ኃይል አባላትን ወደ ሌሎች የጸጥታ ተቋማት ለማካተት ያሳለፈውን ውሳኔ በመቃወም በተቀሰቀሰው ሁከት ሁለት የካቶሊክ ተራድኦ ድርጅት ሰራተኞች መገደላቸውን የእርዳታ ድርጅቱ መግለጹ ይታወሳል። ስለተፈጸሙ ጥቃቶች ከመንግስት አካል አስተያየት ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ኬኔዲ አባተ ተጨማሪ አለው። በማዕከላዊ ጎንደር ዞን ምስራቅ በለሳ ወረዳ አይባሽካ ቀበሌ ውስጥ በስራ ላይ የነበሩ ሁለት የኢትዮጵያ ቀይ መስቀል ማህበር ሰራተኞች በጥይት መመታታቸውን ማህበሩ አስታውቋል። ቀይ መስቀል በሰራተኞቹ ላይ የደረሰውን ጉዳት አስመልክቶ በፌስቡክ ገጹ ባሰፈረው አጭር መግለጫ ሚያዚያ 1 2015 ዓመተ ምህረት በማህበሩ አምቡላንስ መኪና ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት በአምቡላንሱ አሽከርካሪና በአዋላጅ ነርሷ ላይ ጉዳት ደርሷል ብሏል። በእለቱ ጥቃቱ የተፈጸመው ምሽት ሁለት ሰዓት ሰላሳ አካባቢ በምጥ የተያዘችን እናት ወደ ጤና ተቋም ለማድረስ ወደ መኖሪያ ቤቷ በማምራት ላይ እያሉ እንደነበር የገለጸው ማህበሩ በጥቃቱ ከሰራተኞቹ በተጨማሪ በተሽከርካሪውም ላይ ጉዳት መድረሱን አስታውቋል። የኢትዮጵያ ቀይ መስቀል ማህበር የኮሙኒኬሽን ኃላፊ አቶ መስፍን ደረጀ ተጎጂዎቹ በሕክምና ላይ እንደሚገኙና በአሁኑ ወቅት በአካባቢው መንገድ መዘጋቱን ተናግረዋል። ከምሽቱ ሁለት ሰዓት ተኩል ነው። ሁለት ሴት ለመውለድ ወደ ሆስፒታል ለመውሰድ ይሄዱ ሾርት አድረጉ አሁን ሰዎቹ ይወጣል። መኪናውም ተጎድቷል፣ ሰዎቹ ተጎድቷል። ያው ሆስፒታል ትሪትመንት ላይ ናያለት። የተጎዱት ግን አጠቃላይ ምን ያክል ሰዎች ናቸው? ሁለት ሁለት ሰው ነው የተጎዱት፣ ሁለት የድርጅቱ ሰራተኞች አንደው ሚድ ዋይፈር ናት። አንደኛው ድራይቨር ነው የአምቡላንስ ድራይቨር። ለህይወት ግን እንደማያሰጋ ነው፣ ሆስፒታል ገብቷል። ዴቨሎፕመንቱን እንግዲህ አጣርተን እናግራቸዋለን። አካባቢው ግጭት ነበረ ጥቃቱ ሲፈጸም ወይስ በምን አይነት ሁኔታ ነው የተፈጸመው? ግጭት የለም፣ ጠብቆ ነው የመቱት። አሁን ላይ የቀይ መስቀል ሰራተኞቻችሁ እዛ አካባቢ በስራ ላይ ናቸው? የተወሰነ ቦታ ይሰራል። ያኛው አሁን ይሄ አምን ያደረገበት ቦታ መንቀሳቀስ አይችላም። መንገድ ዝግ ነው። አሁን ለአካባቢ ያለው ዛሬ ራሱ አሁን ኮሚኬት አድርጌ ነበር ከወረዳ ጋ ኮኔክትድ አደለም ሩቅ ነው ያው አምቡላንሱም ኮሊሚተር ነው ስለተጎዳ ማህበሩ ጥቃቱን በአጽኖት ያወገዘ ሲሆን ታጣቂ ኃይሎች ከድርጊታቸው እንዲቆጠቡም ተማጽኗል። የዓለም አቀፉ ቀይ መስቀል ማህበር የኢትዮጵያ ቅርንጫፍም በቅርቡ በአማራ ክልል ለሕይወት በሚያሰጉ የጤና ችግሮች የሚሰቃዩ ህሙማንን እየረዱ ሳለ በአምቡላንስ ተሽከርካሪዎችና በጤና አጠባበቅ ሰራተኞች ላይ የደረሰው ጥቃት አሳስቦናል ሲል በትዊተር ገጹ አመልክቷል። የኢትዮጵያ ቀይ መስቀል ማህበር በገለልተኝነት የሚሰራ ሰብአዊ አገልግሎት ድርጅት መሆኑን ያስገነዘቡት የማህበሩ የኮሚኒኬሽን ኃላፊ አቶ መስፍን ደረጃ ተከታዩም ብለዋል። ቀይ መስቀል ከየትኛውም ገለልተኛ ሆኖ ለሰብአዊ ቅድሚያ ሰጥቶ የሚሰራ ተቋም ነው። ለማንም አይወግንም። ይሄ ዓለም አቀፍ ህግ ነው። ይሄ ተጥሶ እንደዚህ የሚያደርጉ ሰዎች ያው ድርጊታቸው ሪፍሬን እንዲያደርጉ ነው እና ምንለምናቸው ቀይ መስቀል ምንም የየትኛውም ከየትኛውም አካል ገለልተኛ ነው። ለሰብአዊ ፍጡር ብቻ የሚደርስ ኢንስቲቱሽን እንደመሆኑ ስለዚህ ይህን ተረድቶ ለተጎዱ ሰዎች መድረስ እንድንችል ጥቃት እንዲያቆሙ፣ ዓላማችን እንዲረዱ ነው የምንማጸነው። በኢትዮጵያ የሚንቀሳቀሰው የካቶሊክ ተራድኦ ድርጅትም በአማራ ክልል ሰሜን ወሎ ዞን ቆቦ ከተማ አቅራቢያ ሰሞኑን በክልሉ ካለው የተቃውሞ እንቅስቃሴ ጋር በተያያዘ በተከሰተ ግጭት ሁለት የእርዳታ ሰጪ ሰራተኞች መገደላቸውን መግለጹ ይታወቃል። በኢትዮጵያ ላለፉት 60 ዓመታት ለሰብአዊ ረዴት ተግባር ሲንቀሳቀስ መቆየቱን ያስታወቀው ድርጅቱ ባወጣው መግለጫ ቹልቶንጌክ የተባለው የደህንነት መኮንኑና አማረ ክንደያ የተባለው አሽከርካሪው ባለፈው እሁድ ወደ አዲስ አበባ በመመለስ ላይ እያሉ በ ጥይት ተመተው መገደላቸውን ያስታወቀ ሲሆን ስለ ግድያው ዝርዝር መረጃ አለመኖሩን ገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ በወቅታዊ ጉዳዮች ለጋዜጠኞች መግለጫ በሰጡበት ወቅት በቀይ መስቀል ማህበርና በካቶሊክ የተራድኦ ድርጅት ሰራተኞች ላይ ስለተፈጸመው ጥቃት ጠይቀናቸው ጉዳዩ የሚመለከተው የመንግስት ኮሚኒኬሽን አገልግሎትን እንደሆነ ገልጸዋል። ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ጥረት ደግሞ የመስሪያ ቤቱ ኃላፊዎች ስልክ ባለመነሳቱ ሊ ሊሳካልን አልቻለም ባለፈው ሳምንት መጨረሻ በልዩ ልዩ የአማራ ክልል ከተሞች የተቃውሞ ሰልፎችና የተኩስ ልውውጦች የተካሄዱ ሲሆን በአንዳንድ አካባቢዎች ሁኔታው እስከ ዛሬ መቀጠሉን ነዋሪዎች ተናግረዋል በዚህም የሰዎች ህይወት ማለፉን ገልጸዋል ግጭቱና አለመረጋጋቱ የተከሰተው መንግስት ለአገሪቱ የጸጥታ ስጋት ናቸው ያላቸውን የክልል ኃይሎች ዳግም በማደራጀት ጠንካራና የተማከለ ሰራዊት ለመገንባት መወሰኑን ካስታወቀ በኋላ ነው ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ ስናልፍ ላለፉት አምስት ዓመታት በቡራዩ ከተማ ፖሊስ መምሪያ በእስር ላይ የሚገኙ የኦሮሞ ነጻነት ግንባር አመራሮች በአሁኑ ወቅት በህመም እየተሰቃዩ መሆናቸውንና በቂ የሕክምና አለማግኘታቸውን ጠበቃቸው ተናገሩ። በእስር ላይ ከሚገኙት ሰባት የአመራር አባላቱ ሶስቱ በአስጊ የጤና ችግር ላይ እንደሚገኙ የገለጸው የኦሮሞ ነጻነት ግንባር በበኩሉ ያለ ቅድመ ሁኔታ እንዲፈቱ ባወጣው መግለጫ ጠይቋል። ከኦሮሚያ ፖሊስ ኮሚሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጠው ዝርዝራላት በቡራዩ ከተማ ፖሊስ መምሪያ በእስር ላይ ከሚገኙት ሰባት የኦነግ አመራሮች መካከል ሶስቱ በጠና ህመም ላይ እንደሚገኙ ለአሜሪካ ድምጽ የተናገሩት ከጠበቆቻቸው አንዱ አቶ ቱሊ ባይሳ ለሶስት አመታትና ከዛ በላይ ለሆነ ጊዜ ያለ አግባብ በእስር ላይ ማሳለፋቸውን አመልክተዋል። እነዚህ ሰዎች ወደ እስር ቤቱ ሲገቡ ጤነኞች ናቸው፣ ሰላማዊ ሰዎች ነበሩ። አሁን ግን እስር ቤት ውስጥ በደረሰባቸው እንግልትና የእስር ቤቱ አያያዝ ችግር ለተለያዩ በሽታዎች ተጋልጠዋል። ከነዚህ ውስጥ ሶስቱ ሰዎች በጣም በጠና ታመዋል። አንደኛው ከነሳ ያና የሚባል ነው። ሁለተኛው ዶክተር ገዳ ድራ ነው። ሶስተኛው አቶ ገዳ ገቢሳ የሚባሉት ሰሞኑን በከፍተኛ ሁኔታ የመምላ የሚገኙ ናቸው። እነዚህ ሰዎች መንግስት በጀት አልበጀተላቸውም የምግብ በጀትም የላቸውም፣ የሕክምናም የላቸውም፣ የትራንስፖርትም የላቸውም። ስለዚህ በግላቸው አንዳንዴ ህክምና የማይፈቀድላቸውም ከአመራሮች ውስጥ ከስር ፍርድ ቤቶች ጀምሮ እስከ ሰበር ሰሚ ችሎት እየቀረቡ በነፃ የተሰናበቱ መኖራቸውንና የተወሰኑት ደግሞ በህገወጥ መንገድ ታስረው እንደሚገኙ ጠበቃው አስረድተዋል። የእኛ ደንበኞች እና የኦሮሞ ነፃነት ኃላፊዎች የነበሩ ሰባት ሰዎች በፖሊስ ጣቢያ ይገኛሉ። እንግዲህ እነዚህ ሰዎች ሶስቱ ሰዎች በፍርድ ቤት ነፃ ተብለዋል። አብዲ አጋሳ፣ ላሚ በኛ እና ጣዮታ ደጋ በነፃ ተለቀቁ። ፍርድ ቤት ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ያገኙ ሰዎች ናቸው። ሚካኤል ቦረን እና ከነሳ እያና ገዳ ገብሳ ደግሞ አቃቢ ሕግ የሚያስከሳቸው ነገር የለም ብሎ ውሳኔ ሰጥቶላቸዋል። ገዶክተር ገዳ ወልጀራ ላይ እየተጀመረ ምንም አይነት የፖሊስ ምርመራም የለም። እንደዚህ ሆኖ ታስቦ የሚካሄድ የኦሮሞ ነጻነት ግንባር ኦነግ በበኩሉ ለአመታት በእስር ላይ የቆዩት አመራሮቹ ያለ ቅድመ ሁኔታ እንዲፈቱ በመግለጫ መጠየቁን የፓርቲው ህዝብ ግንኙነት አቶ ለሚገመቹ ለአሜሪካ ድምጽ ገልጸዋል። ጃልከነሳ ያና፣ ጃልገዳ ገቢስታ እና ሌሎች ቡራዩ የሚገኙት አብሶ ደግሞ ጃልከነሳ በህመማቸው በጸናበት የመኖርና መሞት መካከል እየዋለለበት ባለበት ሁኔታ ነው። ስለዚህ ያለምንም ቅድመ ሁኔታ እንዲለቀቁና ለምን በምን እንዳሰሩ እንደዚሁም ደግሞ ላሰሩት አስፈላጊውን የህግ ተጠያቂነት እንዲሰፍንም ነው እኛ የምንጠይቀው። በቡራዩ ፖሊስ መምሪያ ከህግ አግባብ ውጭ ታስሯል ያላቸውን የኦኔግ አመራሮችና አባላት በአፋጣኝ እንዲፈቱ በተደጋጋሚ እያሳሰበው የኢትዮጵያ ሰብአዊ መብቶች ኮሚሽን አሊያም ያሰራቸው አካል መዝገብ ከፍቶ ምርመራ እንዲያካሂድ ከወራት በፊት ባወጣው መግለጫ ጠይቋል። ከኦሮሚያ ፖሊስ ኮሚሽን ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በተከታዩ ዘገባ ደግሞ በትግራይ በጦርነት ምክንያት የወደሙ የጤና ተቋማትን እንመለከታለን። በሰሜን ኢትዮጵያው ጦርነት ምክንያት በትግራይ ክልል ውስጥ የወደሙ የጤና ተቋማትን መልሶ ለማገንባትና ለማደራጀት በትኩረት እንደሚሰራ የጤና ሚኒስትር ዶክተር ሊያ ታደሰ አስታወቁ። በዛሬው ዕለት መቀለ ከተማ የገባውና በጤና ሚኒስትሯ የተመራው ልዑካን ቡድን በክልሉ የሚገኙ ልዩ ልዩ የጤና ተቋማትን ጎብኝቷል፣ ከክልሉ አመራሮችም ጋር ተወያይቷል። ጉብኝቱን አስመልክቶ ለአሜሪካ ድምጽ የተናገሩት የክልሉ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ በጦርነቱ የወደሙ የጤና ተቋማትን መልሶ በመገንባትና በማደራጀት ረገድ ከሚኒስቴር መስሪያ ቤቱ አመራሮች ጋር መግባባት ላይ መድረሳቸውን ገልጸዋል። ሙሉጌታ አጽብሃ ዝርዝር ዘገባውን ይዟል። በፌዴራል ጤና ሚኒስቴር ዶክተር ሊያ ታደሰ የተመራው ልዑካን ቡድን በትግራይ ክልል ምስራቃዊና ማዕከላዊ ዞኖች ውስጥ የሚገኙ በጦርነቱ የወደሙና የተዘረፉ የጤና ተቋማትን ጎብኝተዋል። የተመለከቱት ውድመት ከፍተኛ መሆኑ ዶክተር ሊያ ገልጸዋል። የተለያዩ ከተሞች ላይ በሁለት ቡድን ተከፍለን ነው ብዙ ከተሞችን ጎብኝተናል። ከተሞች ላይ ያሉ ጤና ተቋማትን ጎብኝተናል። አጠቃላይ ሆስፒታሎች፣ መጀመሪያ ደረጃ ሆስፒታሎች እና ጤና ጣቢያዎችን የመጎብኘት እድል ነበረን። እንግዲህ በዚህ ሂደት ውስጥ በዚህ ጦርነት ውስጥ አንደኛ ምን ያህል የከፋ ጉዳቶች እንደደረሱ በጤና ተቋማት ላይ ማየት ችለናል። ብዙ ጤና ተቋማት አገልግሎት የሚሰጡበት መሳሪያዎች እንደዚሁም ራሱ ተቋሞቹም የተጎዱበት በተለይ በአብዛኛው መሳሪያዎችም ምንም የሌሉበትን ተቋማትን አይተናል። በዚህ ሂደት ውስጥ ደግሞ እንግዲህ ይሄ ሰፊ ስራ የሚፈልግና ርብርብ የሚፈልግ ጉዳይ እንደሆነ ያው ከዚህም በፊት መረጃው ቢኖረንም በአካል በአይን ሄዶ ማየት ግን የከፉ ችግሮችም እንዳሉ ለማወቅ የበለጠ ስራዎችንም ለማቀናጀት የሚያግዝ ነው። ሚኒስቴር መስሪያ ቤቱ ከክልሉ ጤና ቢሮና ከለጋሽ ድርጅቶች ጋር በመተባበር ውድመቱን በተመለከተ ትክክለኛውና ወቅታዊ መረጃ ሊሰጥ የሚችል አስቸኳይ ዳስሳዊ ጥናት እንደሚያካሄድ ዶክተር ሊያ ጨምረው ገልጸዋል። በአነስተኛ የ የሕክምና መገልገያዎች አቅርቦትና ያለ ደሞዝ ባለፉት ሁለት ዓመታት አገልግሎት የሰጡ የሕክምና ባለሙያዎች አድንቀዋል። በዚህ ሂደት ውስጥ ደግሞ እንግዲህ ያየነው የአመራሩና የጤና ባለሙያዎችና ሰራተኞች ቁርጠኝነትን ነው። እንግዲህ ባሳለፍናቸው በዚህ ጦርነቱ ጊዜያቶች ደሞዝ ሳይኖረው እያገለገለ ያለ በርካታ ባለሙያ አሁንም ስራ ለማስጀመር አንዳንድ ጤና ተቋማት ስራ መጀመር በማይችሉበት ሁኔታ በጥቂት በለው አሁን በተጀመሩት የመድኃኒት ግብዓቶች በመጠቀም ትንሽም ቢሆን አገልግሎት ለማስጀመር የሚደረገው ጥረት ትንሽም ቢሆን መሰጠት የሚችለውን ለመስጠት የተለያዩ ነገሮችን ሞዲፋይ እያደረጉ ካለው ውስንነት ምክንያት ለመስጠት ያለው ቁርጠኝነት በጣም የሁላችንም ልብ የሚነካና ለብዙዎች ትምህርት የሚሆን በጣም ከፍተኛ ክብርና ምስጋና የሚገባው ነው። ሁሉም ባለሙያዎች ቶሎ ወደ ስራ እንዲገቡ ለማድረግ ደሞዝ የሚያገኙበት መንገድ እየተሰራ መሆኑ፣ በፌዴራል መንግስትም ሆነ ከለጋሽ ድርጅቶች የሚገኙ የሕክምና ግብዓቶችም ወደ ክልሉ እየገባ መሆኑ የገለጹት ዶክተር ሊያ ይህም ተጠናክሮ እንደሚቀጥል ገልጸዋል። መልሶ ግንባታውን ለማከናወን ከለጋሽ ድርጅቶች ጋር በቅንጅት እንደሚሰራም ገልጸዋል። መልሶ ማቋቋሙ ነው ትልቅ ትኩረት የሚኖረው እነዚህን ተቋማት በአጭር ጊዜ በተለይ እነዚህ ድንገተኛ ህክምና የሚፈልጉ የማዋለድ አገልግሎት ጋር ተያይዞ ጊዜ የማይሰጡትን ቅድሚያ ቅድሚያ ሰጥቶ ጤና ተቋማቱን ደግሞ እያንዳንዱ ያሉበትን ደረጃ በበቂ ሁኔታ መረጃው መደራጀት አለበት። ከተለያዩ ክልል ያሉ ሆስፒታሎችንም ጤና ቢሮዎችንም እንደዚሁም አጋር አካላትና ሌሎች በጎ ፈቃደኞችንም በማሳተፍ ሀገር ውስጥም ከሀገር ውጭም ያሉትን በማሳተፍ ቶሎ የዚህ የመልሶ ማቋቋሙ ሂደት ትልቅ ትኩረት የሚሰጠ ይሆናል። የክልሉ ጤና ቢሮ ኃላፊ ዶክተር አሟንኤል ኃይለ በበኩላቸው መግባባት ላይ ለመድረስ የግድ ይሄ ጉዞ ያስፈልግ ነበር። ከጽሁፍ ባለፈ በአይን ማየት፣ እዛ አካባቢ የሚገለገሉ የህዝብ አካላትን ማነጋገር፣ ባለሙያዎችንም እንዲሁ ማዋራት፣ ምን እያደረጉ ነው ነጠላ ሰብስበን አጥበን ነው ቁስል እየቀየርን ያለ ነው ሲባል፣ ሙሉ ለሙሉ ንብረቶቻቸው ተዘርፎ ተቋሞቹ ላይ ትልቅ ጉዳት ደርሶም ሲታይ፣ አንድ በጣም የሚያምር ጥሩ ስራ የሚሰራ ሆስፒታል ቆሞ ሲታይ፣ እናቶች በድንገተኛ የቀዶ ሕክምና ሲያስፈልጋቸው የቀዶ ሕክምና ሰጥቶ ይሰራ የነበረ ተቋም አቁሞ አሁን እናቶች ከፍ ያለ ብር ገንዘብ ከፍለው ወደ መቀሌ ሲመጡ እና እየሰሩ ያሉት ተቋማት ደግሞ ምን አይነት መጨናነቅ ላይ እንዳሉ የጤና ባለሙያው ያለ ምንም ደሞ ሲሰራ ከፍተኛ ስነልቦና ጫናን ተቋቁሞ ምን አይነት ሁኔታ ላይ እንዳለ ማየት ሌላ ነገር ነው። ስለዚህ ባለፉት ሁለት አመታት የነበሩና የተቋረጡ አዲስ የተጀመሩ ፕሮግራሞች በአገር ደረጃ ለመተግበር የተዘጋጁ እንዲሁም ደግሞ ጉዳት የደረሰበት ክልል ነው፣ ከፍተኛ ጉዳት ነው። መግባባት ላይ ደርሰናል። ይሄን አሁን ወደ ስራ መግባት ነው። ከሰማኒያ በመቶ በላይ የክልሉ የጤና ተቋማት ሙሉ በሙሉ ወይም በከፊል በጦርነቱ መውደሙን ባለፈው አመት ክልሉ ከመቀሌ ዩኒቨርሲቲ ጋር ባካሄደው ጥናት መረጋገጡ የገለጹት ኃላፊው ከጥናቱ በኋላ ሌላ ዙር ጦርነት በመካሄዱ ተጨማሪ ጥናት እንደሚያስፈልግ ተናግረዋል። የፌዴራል የጤና ሚኒስትርና ተጠሪ ተቋማት አመራሮች በትግራይ ትልቁ ሆስፒታል አይደር ሪፈራል ሆስፒታልም የጎበኙ ሲሆን ከክልሉ አመራሮች ጋርም በመልሶ ግንባታ ዙሪያ ውይይት አካሂደዋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም። በተከታይ ዘገባ ደግሞ ከኢትዮጵያ ወጣ ወዳሉ ዜናዎች ነው የምናልፈው። ከሶማሌላንድ የመጡትና በኢትዮጵያ ሶማሌ ክልል ሰፍረው የነበሩ ስደተኞች ደህንነታቸው የበለጠ ወደሚጠበቅበት ቦታ ተወስደው በመስፈር ላይ እንደሆኑ የተባበሩት መንግሥታት ድርጅት የስደተኞች ተወካይ አስታወቀ። ሊሳ ሽሌን ከጀኔቫ የላከችውን ዘገባ እንግዱ ወልድ ያቀርበዋል። አንድ ሺህ የሚሆኑና የመጀመሪያው ዙር ስደተኞች ባለፉት ሶስት ቀናት ደህንነታቸው በተሻለ ወደሚጠበቅበት ቦታ እንዲሰፍሩ ተደርጓል። እነዚህ አንድ መቶ ሺህ ከሚሆኑትና ከአንድ ወር በፊት በሶማሌላንድ ላስካኑድ ክልል የተፈጠረውን ግጭት ሸሽተው ከመጡት ውስጥ ናቸው። እስካለፈው ሳምንት ድረስ የስደተኞቹ ወኪል እንዳስታወቀው ዘጠና አንድ ሺህ የሚሆኑ ስደተኞች ተመዝግበው ድንኳንና ሌሎች አስፈላጊ ቁሳቁሶች ተሰጥቷቸው አዲስ ማረፊያ ቀይሰዋል። ተጨማሪ ስደተኞች አሁንም በመቀጠል ላይ ያለውን ግጭት በመሸሽ ወደ ኢትዮጵያ በመምጣት ላይ ናቸው። የተመድ የስደተኞች ከፍተኛ ኮሚሽነር ቃል አቀባይ የሆኑት ኦልጋ ሰራዶ እንደሚሉት ኢትዮጵያውያኑ በርካታ ስደተኞችን ተቀብለው እያስተናገዱ ነው። ሌሎች በርካቶች ደግሞ መሰረታዊ ነገሮች ሳይኖራቸው በጊዜያዊ መጠለያ በአደገኛ ሁኔታ ውስጥ በመኖር ላይ ናቸው። የሶማሊያ ድንበር ጋር በሚዋሰነው አካባቢ የደረሱት ስደተኞች የሚያድሩት ደጅ ነበር። የስደተኛው መጠን ከፍ እያለ በመሄዱ የደህንነት ስጋቱም ጨመረ። ለዛ ነው ነገሮች እስኪረጋጉ ወደ ሌላ ስፍራ የተወሰዱት። ሰራዶ እንደሚሉት አዲስ ከሚመጡት ውስጥ አብዛኞቹ ሕፃናት፣ ሴቶችና አረጋውያን ናቸው። ከነዚህ ውስጥም 3400 የሚሆኑት ከወላጆቻቸው የተነጠሉ ሕፃናትና ልጆች ይገኙበታል። ግጭቱ በጀመረበት ወቅት እንዴት ከወላጆቻቸው እንደተለዩ አሳዛኝ ታሪኮችን ነግረውናል ብለዋል ቃለ አቀባይዋ ሰራዶ። በሶማሌላንድ ግጭቱ የፈነዳው የሶስት ግዛቶች የጎሳ መሪዎች ታማኝነታቸውን ለሶማሊያ ፌዴራል መንግሥት በማድረግ ከሶማሊያ ጋር መቀላቀል እንደሚሹ ካስታወቁ በኋላ ነው። ዓለም አቀፉ የቀይ መስቀል ኮሚቴ ባወጣው ሪፖርት መሰረት 150 የሚሆኑ ሰዎች በግጭቱ ሲሞቱ በመቶ የሚቆጠሩ ደግሞ ቆስለዋል። ከ185,000 በላይ ሰዎች በሀገር ውስጥ ሲፈናቀሉ በ10,000 የሚቆጠሩ ደግሞ ወደ ኢትዮጵያ እንደሸሹ ይገመታል። ሳራዶ እንዳሉት የኢትዮጵያ መንግሥት 400 ሄክታር ቦታ ከድንበር 50 ኪሎ ሜትር በምትርቀው ሚርጋን ውስጥ አዘጋጅቷል። በዛ የሚሰፍሩት ስደተኞች የጤና የውሃና ትምህርት አገልግሎት እንደሚያገኙ ሳራዳው ይናገራሉ። የስደተኞቹንም ሆነ የኢትዮጵያውያኑን መሰረታዊ ፍላጎት ለማሟላት የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የአካባቢው ባለስልጣናት ጋር አብሮ መስራቱን ይቀጥላል። እየጨመረ የመጣውን የመጠለያ፣ ምግብና ውሃ እንዲሁም ደግሞ ሌሎች አስፈላጊ ነገሮችን ፍላጎት ከማህበረሰቡ ጋር ግንኙነት ለሌላቸው ስደተኞች ለማዳረስ በሚጋን የተቋቋሙ ሰፈር አመቺ ሁኔታን ይፈጥራል። ቃል አቀባይዋ እንዳሉት ስደተኞችንም ሆነ ኢትዮጵያውያኑን ለመደገፍ በአቅራቢያው በሚገኘው ከተማ ያሉ ነባር አገልግሎቶች እንዲጠናከሩ ይደረጋል። ከተቀባይ ማህበረሰቦች ጋር ለመዝለቅ ለሚፈልጉ ስደተኞች ድጋፍ እንደሚሰጣቸው ቃል አቀባይዋ ጨምረው ገልጸዋል። ወደ ጎረቤት ሀገር ሶማሊያ ስናልፍ ደግሞ በበረታ ድርቅ ለተጠቃችው ሶማሊያ የሚያስፈልጋትን አጣዳፊ ሰብአዊ ድጋፍ ለመስጠት ዓለም አቀፉ ማህበረሰብ በፍጥነት እንዲንቀሳቀስ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተራዥ ተማጽነዋል። ዋና ጸሐፊው ተማጽኖውን ያቀረቡት የወረሃ ረመዳን ጾምን ምክንያት በማድረግ በሶማሊያ ጉብኝት ባደረጉበት ወቅት ነው። አህመድ መሐመድ ከሞቃዲሾ ያጠናቀረውን ዘገባ ቆንጅታየ ታቀርበዋለች። እንደ አውሮፓውያን አቆጣጠር ከ2017 ዓ ም ወዲህ ለሁለተኛ ጊዜ ወደ ሶማሊያ የተጓዙት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ዓለም አቀፉ ማህበረሰብ ተጨማሪ እርዳታ እንዲሰጥ ተማጽኖ አቅርበዋል። የሶማሊያ ህዝብ ድርቁን በሚገባ መቋቋምና ታጣቂውን ቡድን አልሸባብን መውጋቱን ይቀጥል ዘንድ ዓለም አቀፉ ማህበረሰብ ሊተባበረው ይገባል ብለዋል ጉተሬሽ። So I call on donors and I call on the international community to step up their support. ለጋሾች እንዲሁም ዓለም አቀፉ ማህበረሰብ ድጋፋቸውን እንዲያጠናክሩ ማጸናለው። ለ2023 ለተያዘው የሰብአዊ እርዳታ እቅድ ከሚያስፈልገው ውጪ ውስጥ እስካሁን የገባው 15% ብቻ ነው። በአስቸኳይ ወጪው እንዲሸፈን ጥሪ ያቀርባሉ። አክለውም ዋና ጸሐፊው በሶማሊያ ላለው ሰብአዊ ቀውስ ምላሽ እንዲሰጥ ብቻ ሳይሆን በሀገሪቱ ደቡባዊ ክፍለ ግዛቶች ለተያዙት የጸጥታ ማስከበር ጥረቶች ከዓለም አቀፉ ማህበረሰብ መጠነ ሰፊ ድጋፍ እንደሚያስፈልግ አሳስበዋል። የሶማሊያ ህዝብ የአየር ንብረት ለውጡ እንዲፈጠር አንዳችም ያደረገው ነገር የለም። በአየር ንብረት ለውጡ በዋናነት ተጎጂ ከሆኑት መካከል አንዱ የሶማሊያ ህዝብ ነው። ከአምስት ሚሊዮን የሚበልጡ ሰዎች ለአጣዳፊ የምግብ ዋስትና ችግር ተጋልጠዋል። የዋጋ ንረቱም ችግሩን አባብሶታል። በሶማሊያ የክርስቲያናዊው የሰብአዊ ረዴትና የልማት እርዳታ ድርጅት የወርልድ ቪዥን ዳይሬክተር አህመድ ኦመር ለቪኦኤ በሰጡት ቃል የጉቴሬዥ ጉብኝት የሶማሊያ ሰብአዊ ሁኔታ ጎልቶ እንዲታየ የሚረዳ ከመሆኑም ሌላ የመንግስታቱ ድርጅት ከሰብአዊ ቀውሱ ተጋላጮች ጎን መቆሙን የሚያመለክት ነው ብለዋል። የሶማሊያ መንግስትና የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ለዘንድሮ 2023 ዓ የሶማሊያ ሰብአዊ እርዳታ እቅድ የሚውል ሁለት ነጥብ ስድስት ቢሊዮን ዶላር ድጋፍ በአመቱ መጀመሪያ ጥር ወር ላይ መጠየቃቸውን አስታውሰው እስካሁን የገባው ግን ከ20 ከመቶ ያነሰ መሆኑን ገልጸዋል። በተባበሩት መንግስታት ድርጅት ዋና ጸሐፊነታቸው በጣም የተከበሩ ሰው በመሆናቸው ጉብኝታቸው ትልቅ ቦታ የሚሰጠው ነው። በተለይም ደግሞ ሊጎበኙ የመጡት ሶማሊያ ላሉባት ቀውሶዎች ማናቸውንም ድጋፍ እና ትኩረት በምትፈልግበት በዚህ ወቅት መሆኑ ትልቅ ግምት የሚሰጠው ነው። ሶማሊያ ከድርቁ በተጨማሪ አጨቃጫቂ በሆነችው በላስ አኖር ከተማ በተካሄዱ ግጭቶች ብዙ መቶ ሰዎች ሲገደሉ በሺዎች የተቆጠሩ ሰዎች ተፈናቅለዋል። በደቡባዊ ግዛቷም ከአልሸባብ ታጣቂዎች ጋር የሚካሄደው ውጊያ ቀጥሏል። የሶማሊያ ፕሬዚደንት ሀሰን ሼክ መሐሙድ ከዋና ጸሐፊ ጉተሬጅ ጋር ሆነው ባደረጉት ጋዜጣዊ ጉባኤ ሀገሪቱን ለማረጋጋት ለተያዙት ጥረቶች ድጋፍ እንዲሰጡ ጥሪ አቅርበውላቸዋል። አብዲ አዚዝ ኢስሐቅ በሐማድ ቢን ሐሊፋ ማዕከል የጸጥታና የፖለቲካ ጉዳዮች ተንታኝ ናቸው። ሶማሊያ ለድህረ አልሸባብ ምዕራፏም አጣዳፊ የገንዘብ ድጋፍ ያስፈልጋታል ብለዋል። በአሁኑ ወቅት ሶማሊያ ውስጥ ያለው የሰብአዊ ችግር ዘርፈ ብዙ ሲሆን፣ ዋናው ግን የጸጥታው ጉዳይ ነው። ከአልሸባብ እጅ ነጻ የወጡትን አዲሶቹን አካባቢዎች ለማረጋጋት የመንግስታቱ ድርጅት አስፈላጊውን የገንዘብ ድጋፍ እንዲያደርግ ፕሬዚደንት መሐመድ ተማጽኖ ማቅረባቸው በጣም ወሳኝ እርምጃ ነው። ተንታኙ አክለውም ዋና ጸሐፊ ጉተሬዥ የሶማሊያ የጦር ኃይል አልሸባብ ላይ የጥቃት ዘመቻ እያካሄደ ባለበት በዚህ ወቅት መጎብኘታቸው ዓለም አቀፉ ማህበረሰብ ለተያያዘው ጸረ አልሸባብ ዘመቻ የሰጠውን ትልቅ ትኩረት የሚያመላክት እንደሆነ ገልጸዋል። የመንግስታቱ ድርጅት ዋና ጸሐፊ የሶማሊያ ጉብኝት ድርቁን ለመዋጋት ብቻ ሳይሆን ለጸረ አልሸባብ ትግል የሚያስፈልገውን ዓለም አቀፍ እርዳታ የሚያንቀሳቅስ ትልቅ ማሰባሰቢያ ይሆናል። ለሶማሊያ መንግስት እና ውጊያ ላይ ላሉትም ኃይሎች ትልቅ የሞራል ድጋፍ ይሰጣቸዋል። ዋና ጸሐፊው ሶማሊያን እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ.ም ከ6 ዓመታት በፊት መሆኑ ነው እጅግ በከበደ ድርቅ ተመታ በነበረችበት ጊዜ ጎብኝተው ነበር። ያኔ የመንግስታቱ ድርጅት ድርቁ ቸነፈር የሚያስከትልበት ደረጃ እየደረሰ ነው የሚል ማስጠንቀቂያ ማውጣቱ ይታወሳል። አሁንም የዋና ጸሐፊው ጉብኝት የቀውሱን አጣዳፊነት አጉልቶ በማሳየት የዓለም አቀፉን ማህበረሰብ ህጣን ምላሽ ይቀሰቅስልናል ብላ ሶማሊያ ተስፋ አድርጋለች እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀናል። ለሁለተኛው አጋማሽ የመጀመሪያ መሰናዱ አድርገን ያዝነው ደግሞ በአዲስ አበባ የተካሄደ አንድ አፍጥር ስነ ስርዓት የሚያስቃኝ ፕሮግራም ነው። በኢትዮጵያ የእስልምናና የክርስትና እምነት ተከታዮች እንደየእምነታቸው በጾም ላይ ይገኛሉ። የጾም ወቅት ማህበራዊ መስተጋብር የሚጠናከርበትና መተሳሰብ የሚጎላበት እንዲሁም ለጤናም ከፍተኛ ጠቀሜታ እንዳለው የተለያዩ አካላት ይገልጻሉ። በዚህ ጉዳይ በአዲስ አበባ በሚገኝ አንድ ቤተሰብ መኖሪያ ቤት ውስጥ የእስልምናና የክርስትና እምነት ተከታዮች በጋራ በታደሙበት የአፍጥር ስነስርዓት ላይ በመገኘት እንዲሁም የጤና ባለሙያ አስተያየት በማካተት ኬኔዲ አባተ ተከታዩን ዘገባ አድርሶናል። ይህ ወቅት በኢትዮጵያ የእስልምና እንዲሁም የክርስትና እምነት ተከታዮች እንደ የእምነታቸው በጾም ላይ የሚገኙበት ወቅት ነው። የእስልምና እምነት ተከታዮች እየተቀደሰ ብለው በሚያምኑት የረመዳን ወር ከንጋት ጀምሮ ፀሐይ እስክጠልቅ ድረስ በጾምና በጸሎት ያሳልፋሉ። ከአምስቱ የእስልምና መሰረቶች አንዱ የሆነውን የረመዳን ጾም ሃይማኖታዊ ሕግ ማክበር የጤና እክል እስከሌለበት ድረስ ከሁሉም ሙስሊም የሚጠበቅ ነው። በአዲስ አበባ ፊጋ ተብሎ በሚታወቀው አካባቢ በአፍጥር ሰዓት ላይ በመኖሪያ ቤታቸው የጎበኘናቸው አቶ አብዱልቃድር አብዱና ቤተሰቦቻቸውም ሃይማኖታቸው እንደሚያዛቸው ቀኑን በጾም ውለው አመሻሽ ላይ በምግብ ገበታ ዙሪያ ተሰይመዋል። የቤቱ አባወራ አቶ አብዱልቃድር አብዱ የጾም ወቅት ሃይማኖት ስሜታዊ ግዴታን ከመወጣት ባለፈ መተሳሰብና አብሮነት የሚጠነክርበትም ነው ይላሉ። ጾም የምትጾሙ አንደኛ ብዙ አቅመ ደካማዎችን ማስታወስ ነው። ራስህን ጾመ ባዶ ሆነ ሌላውን የሌለውን ማስታወስ ነው። ስኖሪ ሁል ጊዜ ያለ ምንም ነገር አይታወቀም። ፈጣሪን የምታቀው ያን ሆዲ ባህል ስትል ነው። እና ጾም ትልቁ ነገር ዳሃሩን፣ አቅመደካማውን ማስታወስ ነው። ሲኖር ደግሞ አካፍል፣ አብረን መመገብ ነው። ያን ፈጣሪም ደግሞ አንተን ይቅርላል፣ ጥፋትን፣ ኃጢአትን ሁሉ ነገ፣ ወንጀልህን ምርሃል። ጎረቤቶቻችን አብረን ያሉት ረጅም ዓመት አብረን ያጾሙ እኛ ስንጾም አብረን የሚካፈሉ ቤተሰቦቻችን ናቸው። አብረን የምናሳልፈው በአለም እነሱ ጋር አብረን የምናሳልፈው እና በጣም ደስ ይላል። ይህን ነገር ማስቀጠል ነው ያለብን። ሁሉም ጋር ብኖር ደስ ይላል። ይሄ ቆንጆ ነገር ነው። ስሜት ሚነት ነው። ረመዳን ወደ አላህ በጣም እንድንቃረብ ያደርገናል። ዱዓ እናደርጋለን፣ ለየቲሞች እንሰጣለን፣ ዘካ እናደርጋለን፣ የጎረቤት ሀቅ እንጠብቃለን፣ ከጎረቤት ጋብረን እናፈጥራለን። ብዙ ነገሮችን በማህበራዊ ዙሪያ እናደርጋለን። ስለዚህ ረመዳን በአመት አንዴ በጣም ጓግተን በጣም በናፍቆት የምንጠብቃት ናት። በአፍጥር ስነ ስርዓቱ ላይ ካገኘናቸው መካከል የሆኑት አቶ አብዱራህማን መሐመድ የጾምን ሃይማኖታዊና ማህበራዊ ፋይዳ ያስረዳሉ። አምስቱ የእስልምና መሰረቶች ውስጥ በአራተኛ ደረጃ ላይ የተቀመጠ የተደነገገ ሙስሊም ሊተገብረው የሚገባው በአመት ለአንድ ወር ከ29 እስከ 30 ቀን እንድንጾም በአላህ ግዴታ የተሰጠን ነው። ጾም ሲንጾም ረሃብ ምንነቱን እንድናውቅ ምንጾመው ደግሞ ምግብ ብቻ እንዳልሆነ፣ ጾም ስንጾም አፋችን ይጾማል፣ እጃችን ይጾማል፣ እግራችን ይጾማል። ስለዚህ በዚህ መልኩ ነው ጾምን የምንጾመው። ማህበራዊ ጠቀሜታ ብዙ ነው በእስላም። በነገራችን ላይ እሱ በልቶ ጎረቤቱ ሳይበላ ያደረ እንደሆን እስላም ሆነ ክርስቲያን ከኛ አይደለም ይላሉ ረሱል ስለላ ሰለም። ስለዚህ በተለይ ደግሞ በጾሙ ወቅት እንዲህ አይነት ነገሮችን በጣም በመፈተሽ እያንዳንዱ ሰው የተቸገረ ቤት በመጠየቅ በጣም የምንረዳዳበት፣ በጣም የምንጠያየቅበት፣ በጣም ማህበራዊ ህይወትን በጣም የሚያጠነክር ፍቅርን የሚጨምር አንዱ ለአንዱ የሚደርስበት ወር ነው። በእነ አቶ አብዱልቃድር ቤት በነበረው የአፍጥር ስነ ስርዓት ላይ ያገኘናቸው ሙስሊሞች ብቻ አልነበሩም። የክርስትና እምነት ተከታይ የሆኑ ጎረቤቶቻቸውም ታድመዋል። ከእነዚህ መካከል የሆኑት የኦርቶዶክስ ክርስትና እምነት ተከታዩ አቶ ተኬ ግርማይም እንደ እምነታቸው በጾም ላይ ነው የዋሉት። በክርስትናም የጾም አላማ ከእስልምናው ጋር ተመሳሳይ መሆኑን የሚያስረዱት አቶ ተኬ የጾም ወቅት ልምምዶች ቀጣይነት ቢኖራቸው ፋይዳቸው የጎላ እንደሆነ ይገልጻሉ። ጾም መጾም ሲባል ወንድሞች ሙስ ወንድሞችም ወንድሞቼም ገልጸውታል። አይን መጾም አለበት፣ እግር መጾም አለበት፣ እጅ መጾም አለበት፣ ልቦና አስተሳሰብ ሁሉ መጾም አለበት። በእኛም በክርስትና ኦርቶዶክስ ሃይማኖት ተዋህዶ የጾም ጥቅሙ ደግሞ ያው በመብሉ ብቻ ሳይሆን ሶሻል ላይፍ ሙስሊም ሳይል ክርስቲያን ሳይል ዘር ቋንቋ ሳይለይ፣ ሰላምን የሚፈጥር ሰላምን የሚጋብዝ ነው። አይውሽ ይሄ በጾም ጊዜ የምናደርገው ሁሌ ብናደርገውም ተገቢ ነው። ሁሌም ቢደረግ ለሀገራችን ለህዝባችን ሰላምን ያወርዳል። ልጆቼም በነበሩበት ጊዜ ያው ይናፍቁታል ይሄ ነገር አሁን ውጭ ሆነውም እየደወሉ እንዴት ነው ጾሙ ነው ብለው የሚጠይቁትና መተቃቀፉን የሚያሳይ አንድ ትምህርት፣ አንድ ምልክት ነው ይሄ ለራሱ። አብዱልቃድር ከኦሮሞ ነው እኔ ከትግራይ ነው እዚህ ያለ ነው ከተለያየ ቦታ ነው የተለያየ የሃይማኖት እምነት አለን። ግን ጾሙን አተቃቅፎን አብረን አመት በዓሉም ሲሆን እንደዚሁ ተቃቅፈን አብረን እናሳልፈዋለን። ወይዘሮ አልጋነሽ ከበደ ደግሞ የፕሮቴስታንት ክርስትና እምነት ተከታይ ናቸው። እንደዚህ ጾም ሲሆን አብረን እናፈጥራለን፣ አብረን እንመገባለንና በዘር በሃይማኖት ሳንለያይ አንድ መሆናችን ደስ ይላል። አሁን ካለው ሁኔታ አንጻር ሰዎች ሰላም ሁሉም መለያየት መከፋፈል በዘር በሃይማኖት ሳይከፋፈሉ አንድነታችን ጠብቀን ብንኖር ደስ ይላል። ምክንያቱም ፍቅር የሚጠላ እምነት የለም። ናናት አብድልቃድር እባላለሁ። ረመዳን ያው ሰላሳ ቀን ነው የምንጾሙ ይታወቃል። ሰላሳ ሀያ ዘጠኝ ቀን ግን የሆነ ሰው ለተከታታይ ሀያ አንድ ቀን የሆነ ተግባር በደጋገመው ቁጥር ያን ባህሪ የመላበስ እንትን አለሁ። ስለዚህ ረመዳን ውስጥ ደግሞ ብዙ አይነት የባህሪ ለውጦች ብዙ አይነት ጥሩ ጥሩ ነገሮች እንሰራለን እና በእነዛ ሰላሳ ቀናቶች ውስጥ የምንሰራቸው ጥሩ ነገሮች ራሳችን ላይ እየተላበሰ ነው የምንሄደው። ስለዚህ አመቱን ሙሉ የሆነ ምግባር ነው እንዲኖረን ያደርጋል። ስለዚህ ረመዳን በጣም አሪፍ ነገር። ጾም ከሃይማኖታዊ እና ማህበራዊ ፋይዳው ባለፈ ለጤናም ጉልህ አስተዋጽኦ እንዳለው አስተያየት ሰጪዎቹ ይገልጻሉ። ሄሮቹን ግዛ ይባላል። ከጤና አኳያ በጣም ለጤና ጥሩ ነው። ቀኑም ሙሉ ስትበላ የምትውለውን የተወሰነ ነው የምትመገበው። ለጤና ጥሩ ነው። እና የተመጣጠነ ምግቦችን ደግሞ በደንብ በየጊዜው አትክልት ምንም በልተ ሌላ ጊዜ የማታረገውን ታገኝበታል። ለጤና ጥሩ ነው። ቀለል ይልሃል ሰውነት እራሱ። ጾም በምትጾምበት ጊዜ ባይዘወይ እኔ ጾም ከመጀመሪያ በፊት በወጣትነት እድሜ ያለ ስጋ የምኖር አይመስለኝም ነበር። ግን ጾም ከጀመርኩኝ ወዲህ ያለኝ የጤንነት ሁኔታ በጣም የተስተካከለ ነው። በዛ ምክንያት እንዲሁም አሁን ሲፈሰግ የስጋ መብሉ በጣም ነው የሚያስጠላኝ ስጋ የሚበላ ሰው ከካልስትሮ ከፋት በሚመጣ ሪህ የሚባል ነገር አለ በስጋ መብላት የሚመጣ ይሄ በቃ ስለዚህ ጾም ፈጣሪ ማውቆ ያው ለደህንነታችን ለጤናችን እንዲጠበቅ ብሎ ያመጣውን ብሎ የመጣ ይመስለኛል ስለዚህ ጾሙ እኔ በጣም ነው የሚስማማ የጾምን ጠቀሜታ በተመለከተ አስተያየት የሰጠችን በኤልቤቴል መካከለኛ ክሊኒክ የህክምና ባለሙያ የሆነችው ዶክተር ብሌን አምሳሉ ጾም አካላዊ እንዲሁም አእምሮዊ ጠቀሜታ አለው ትላለች። ጾም ጾም እጅግ በጣም ብዙ ጥቅሞች አሉት። ከጤና አንጻር በጣም ሂጅ የሆኑ ወይም ኦበሲ የሆኑ ሰዎች ትንሽ ሰብሰብ የማለት እድል ይኖራቸዋል። ሌላ ዋናው ነገድረገው ምንድን ነው፣ በህክምና ጋስትራይተስ ወይም የጨጓራ ህመም ይባላል። ስለዚህ እነሱ የዛ ሰርቢላንሱ ወይም የመከሰት እድሉ በጣም ዝቅተኛ ነው በዚህ ሰዓት፣ ምክንያቱም አልኮል ኮንሰምፕሽን የላቸውም። በጾም ሰዓት የተመጣጠነ ምግቦችን መውሰድ ትላላቸው እና አሁንም ሁለቴ ሶስቴ ከዛም በላይ የሆኑ አመጋገብ ስርዓት ይቀንሳል። ፊዚካል ላለው ነገርም የተመጣጠነ ምግብ ከመውሰድ አንፃር እጅግ በጣም አስፈላጊ ነው። ከዛ ውጭ ደግሞ እንዳልኩ በጸሎት እግዚአብሔር የሚጠየቅበት ጊዜ ነው እና ስጋ መመገብ ወተት እነዚህን ነገሮችን በጣም አብዝቶ መመገብ አይኖርም። ሌሎች በኛ አይነት ወይም ሰምቲንግ ሌሎች ጥራጥሬ ምግቦችን መመገብ ሜንታሊም ፊዚካሊም እጅግ በጣም የተለያየ አስተዋጽኦ አለው። ያነኗረዘቢያችን ያሉት ነገሮች ትንሽ የመቀየር ዕድል ይኖራቸዋል። ጾም ከተፈታ በኋላም ቢሆን በጾም ላይ የቆዩ ሰዎች ወደ መደበኛ የአመጋገብ ስርዓት በሚመለሱበት ወቅት ራሳቸውን ለተለያዩ ህመሞች ሊያጋለጥ በሚችል መልኩ እንዳይሆን ጥንቃቄ ማድረግ እንዳለባቸው የገለጸችው የሕክምና ባለሙያዋ ተስማሚ በሆነ መልኩ ጤናማ አመጋገብን መከተል ልምድ ሆኖ ሊቀጥል እንደሚገባም ትመክራለች። የክርስቲያን ጾም የፊታችን እሁድ የሚፈታ ሲሆን የሙስሊም ደግሞ ከአስር ያነሱ ቀናት ይቀሩታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ዝግጅቶቻችን አሁንም እንደቀጠሉ ነው። ወደ ተከታዩ ዝግጅት ከማለፋችን በፊት ግን በፕሮግራማችን ላይ ያላችሁን አስተያየቶች ለመስጠት ወይም የተለያዩ ዝግጅቶችን ለመጠቆም በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስተግራምና ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን።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 ከአሜሪካ ድምጽ ተመልሰናል። ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናባበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዲሞክራሲ የሚጠናከረው ዜጎች በሙሉ ሲሳተፉ ነው። በተለይም ደግሞ ሴቶችና ልጃገረዶች ሁሉ መሳተፍ ሲችሉ ነው። ፕሬዚደንት ጆ ባይደን የሴቶችንና የልጃገረዶችን የሲቪክና የፖለቲካ ተሳትፎ ማሳደግን አንደኛው ያስተዳደራቸው ቅድሚያ ትኩረት እያደረጉት ይህ በመሆኑ ነው በማለት የዛሬው ርዕስ አንቀጽ ጽሁፉን ይጀምራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሁለተኛው የመሪዎች የዲሞክራሲ ጉባኤ ጎን ለሴቶች የሚሰጥ ስፍራ ለዲሞክራሲ የሚሰጥ ስፍራ ነው በሚል ርዕስ በተካሄደ ዝግጅት ላይ የተናገሩትን ርዕስ አንቀጹ አስከትሎ ይጠቅሳል። በበርካታ የዓለም አካባቢዎች የሴቶች መብት ለአደጋ ተጋልጧል፣ ጥቃትም እየተሰነዘረበት ነው ብለዋል ብሊንከን። ጨቋኝ መንግስታት፣ የመናገርና የመሰብሰብ ወይም የመደራጀት መብትን ጨምሮ የሴቶችን መሠረታዊ መብቶች የሚገድቡ ሕጎች ይደነግጋሉ። ጽንፈኞች ሴቶችና ልጃገረዶችን በብዛት የጥቃት ኢላማቸው ያደርጋሉ። በተለይም በፆታዊ ማንነታቸው የተለየ ፆታዊ ማንነት ያላቸው ማህበረሰብ አባላት በመሆናቸው በዘር በቀለምና በሃይማኖታዊ ማንነታቸው የተነሳ ተገፍተው ከሚኖሩ ማህበረሰቦች በሆኑ ሴቶች ላይ ያነጣጥራሉ። ሴቶች ሙሉ የእኩልነት መብታቸውን የሚነፈጉት በአምባገነናዊ አገዛዞች ስር ባሉ ሀገሮች ብቻ አለመሆኑን ብሊንከን አክለው አመልክተዋል። በበርካታ የዓለም አካባቢዎች ሴቶች አሁንም ከወንዶች እኩል የትምህርትና የሥራ ዕድል የላቸውም። ሴት ጋዜጠኞች፣ ተሟጋቾችና ፖለቲከኞች እንዲሁም ሌሎችም በኢንተርኔት ያለማቋረጥ ወከባ ይደርስባቸዋል። ብዙውን ጊዜም ጥቃት የደረሰባቸው ሴቶች እኩል ፍትህ አያገኙም። ሴቶች የሚደርስባቸው አድሎ ብዙ ጊዜም ለጉዳት ተጋላጭ ያደርጋቸዋል። ሴቶችና ልጃገረዶች እነዚህ ሁሉ ኃይሎች ተደቅነውባቸው የራሳቸውን መብቶች እንዲሁም በዓለም ዙሪያ ሰብአዊ መብቶችና ዲሞክራሲን ለማስከበር የሚደረጉ ትግሎችን በመምራት ላይ ናቸው። ሴቶችንና ልጃገረዶችን በውሳኔ ሰጪ መድረኮች ቦታ መስጠት አስፈላጊ መሆኑንም እያሳዩ ነው በማለት ርዕሰ አንቀጹ ጽሑፉን ይቀጥላል። በአፍጋኒስታን ታሊባን ከዕለታዊ የህይወት እንቅስቃሴ ሊያጠፋቸው ያለማቋረጥ እየጣረ ባለበት ሁኔታ ውስጥ የሚገኙት ሴቶች ሰብአዊ መብቶቻቸውን ሊያስከብሩ እየታገሉ ናቸው። ሀገራቸው የወደፊት እጣ ፋንታዋ ብሩህ እንዲሆንም አሁንም ትግል ላይ ናቸው ብሏል። ኢራን ውስጥም ሴቶች በተደቀኑባቸው ከባድ አደጋዎች ሳይበገሩ ጎዳና ላይ ወጥተው ለነጻነታቸው በጀግንነት እየታገሉ ነው። ዩናይትድ ስቴትስ ከነዚህ ሴቶችና በዓለም ዙሪያ ሴቶችና ልጃገረዶች በውሳኔ ሰጪ መድረኮች ሙሉ በሙሉ በነጻነትና በኩልነት እንዲሳተፉ ለማስቻል ከሚሰሩ ሁሉ ጎን ትቆማለች ያለው ርዕሰ አንቀጹ በዲፕሎማሲያችን አማካይነት ድጋፋችንን ለመስጠትና በዓለም ዙሪያ ጾታዊ እኩልነትን ለማጠናከር ቁርጠኞች ነን ሲሉ የውጭ ጉዳይ ሚኒስትር ብሊንከን የተናገሩትን ይጠቅሳል። ይህ የሚሳካው አገሮቻችን ይበልጡን የበለጸጉ፣ ጸጥታቸው የተጠበቀ፣ ለዜጎቻቸው ሁሉ በይበልጥ የተሟላ እድል የሚሰጡ እንዲሆኑ ትክክለኛውን ብቻ ሳይሆን ብልሃት የተመላበትንና አስፈላጊ የሆነውን ስናደርግ ነው ሲሉ የውጭ ጉዳይ ሚኒስትሩ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አጠቃለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። በዚሁ የምሽቱ ዝግጅቶቻችንን እናጠናቅቃለን። በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም ደናደሩ সেপ it সাড wis Anfang